በቅድሚያ አመሰግናለሁ። በኢትዮጵያ ባደረጉት የሶስት ቀናት ቆይታ ውስጥ የሰብአዊ መብት አያያዝን በተመለከተ ምን አስተዋሉ? ምንስ ታዘቡ? አገሪቱ ሰብአዊ መብቶችን አያያዝ በተመለከተ አሳሳቢ ሁኔታ ውስጥ ትገኛለች? መንግስት፣ እኔ አገሪቱን እንዲጎበኝ መጋበዙ አስገርሞኛል። ምክንያቱም ብዙ አገሮች የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽንን ትኩረት ለማግኘት አይፈልጉም። ጉብኝቴም የኢትዮጵያ የሰብአዊ መብት ኮሚሽን ይፋ ካደረገው ሁለተኛ ዘገባ ጋር ተገጣጥመዋል። ያው እንደሚታወቀው ይህ ዘገባ ሙሉ በሙሉ ነፃ ባይሆንም ኮሚሽኑ ከተመሰረተ ካለፉት ጥቂት አመታት ወዲህ ትልቅ ቦታ እያገኘ መጥተዋል። በተጨማሪም ከሁለተኛው የመንግስት የሰብአዊ መብቶች ተግባራዊ እቅድ ጋርም ተገጣጥመዋል። እንደ ሌሎቹ ሁሉ ለእኔም የማህበራዊ ኢኮኖሚያዊና ባህላዊ መብቶችን በተመለከተ ማሻሻሎች መኖራቸው ግልጽ ነው። አሁን ጉድለቱ ያለው የሲቪክ ማህበረሰብን ማቀፍ፣ ለነፃ ፕሬስ መፈናፈኛ መስጠት እናም የአገሪቱ የሰብአዊ መብት ኮሚሽን ሙሉ ነጻነት እንዲኖረው ማድረግ ላይ ነው። ከመንግስት ባለስልጣናት፣ ከተቃዋሚ ፖለቲካ ፓርቲ አመራሮች ጋርም ትልቅ ውይይት አድርገናል። የፖለቲካ ፓርቲዎችም የጠበቀ ግንኙነት እንዳላቸው መታዘብ ችያለሁ። እስር ቤቶችን ለመጎበኘት ችያለሁ። እዛም በአገሪቱ የታወቁ የፖለቲካ እስረኞችን አግኝቻለሁ። ስለ ኢትዮጵያም ረዥም ውይይት አድርገናል። በመጨረሻ ላይም ኢትዮጵያ አስጊ ሁኔታ ላይ እንደምትገኝ አምኛለሁ። መንግስትም በሰብአዊ መብቶች ጉዳይ ላይ በሲቪልም ሆነ በፖለቲካ መብቶች በጥልቀት መስራት እንዳለበት ለመረዳት ችያለሁ። በቆይታዎት ታዋቂ የፖለቲካ እስረኞችንና የተቃዋሚ ፖለቲካ ፓርቲ መሪዎችን እንዳገኙ አጋርቶኛል። የመወያያ አጀንዳችሁ ምን ነበር? በመሰረቱ እኔ ላገኘውና ላዳመጥኳቸው ሰዎች የነበረኝ ጥያቄ በኢትዮጵያ አሁን ያለውን ሁኔታ እንዴት እንደሚመለከቱትና ምን አይነት ምክር እንደሚሰጡኝ ነበር። ይህን ተመሳሳይ ጉዳይ ለሲቪል ማህበራትም በግልም ሆነ በአደባባይ አንስቻለሁ። ይህንን ያደረግነው በአጠቃላይ ያለው ችግር ለመመርመር እና በቀጣይ መፍትሄ ለመስጠት ምን መደረግ አለበት የሚለው ላይ ሰፋ ያለና ሙሉ እይታዎችን ለማዳመጥ ነበር። በኦሮሚያና ና በአማራ ክልሎች የተፈጸሙት የመብት ጥሰቶች ለመመርመር ብዙ ጥያቄዎችን አቅርበን ነበር። በጋዜጣዊ መግለጫዬም እንደጠቀስኩትም የኔ መርማሪ ቡድን በክልሎቹ ሄዶ ጉዳዩን እንዲመረምር መንግስት እንዲፈቅድልኝ ዳግም ጥያቄን አድሻለሁ። ይህም በቦታው የተፈጸመውን እንድንረዳ ያደርጋል። ኮሚሽኑ ያወጣውን ዘገባ የሚያጣራ ገለልተኛ የሆነ አካል ባለመኖሩ የተባለውን እንደማልደግፍ ለባለስልጣናቶች ግልጽ አድርጌያለሁ። ለዚህም ነው በድጋሚ ጥያቄውን ያቀረብ ነው። በእስር ላይ የሚገኙ የኦሮሞ ፌዴራሊስት ኮንግሬስ አመራር አቶ በቀለ ገርባንና ዶክተር መራ ጉድናን እንዳገኙ ዘገባዎች ይጠቁማሉ። ይህን ሊያረጋግጡልን ይችላሉ? ማንን እንዳገኘው ላረጋግጥልህ አልችልም፣ ምክንያቱም የእነሱን ፈቃደኝነት ማግኘት አለብኝ። ስለዚህ ማንነታቸውን መጥቀስ ለእኔ ትክክል ሆኖ አይታይኝም። ግን ሁሉም ውይይታችን መልካም ነበር። እናም እኔ የማምነው ኢትዮጵያ አስጊ ደረጃ ላይ እንደምትገኝ ነው። ላለፉት ሰባት ወራት በአገሪቱ የአስቸኳይ ጊዜ አዋጅ እንደታወጀ ነው። አገሪቱም በኮማንድ ፖስት እየተዳደረች ትገኛለች። የሰብአዊ መብት ጥሰቶች እንደሚፈጸሙ ነዋሪዎቹም ይናገራሉ። እንደ ሰብአዊ መብት ኮሚሽነር ይህን ጉዳይ እርስዎ እንዴት ይመለከቱታል? አለመረጋጋቱ መከሰቱን ተከትሎ የሰብአዊ መብት ጥሰቶችን የያዘ ሪፖርት እንደ ሌሎቹ እኛም አግኝተን ነበር። ግን ይህም ማጣራት የምንችለው ችግሮቹ በተከሰቱት አካባቢ መድረስ ስንችል ብቻ ነው። ግን ከተከለከለን ለጉዳዩ ቅርበት ያላቸውን ግለሰቦች ሆነ ተቋማትን የማግባባት ስራ መስራት ነው። አሁን የምናደርገው ሰብአዊ መብት ኮሚሽን ያቀረበው ሁለተኛው ሪፖርት እንወስዳለን። ከዛም በጥንቃቄ እናነባለን። በጥር ወር ተመልሰን እንመጣለን ብለን ተስፋ አድርገናል። በዚህም ጊዜ የምንደርስበትን ከመረመርኩ በኋላ በዛን ሰዓት ችግሮቹ ባሉበት መድረስ እንድንችል ይፈቅዱልናል ብዬ ተስፋ አድርጋለሁ። በዚህ ላይ ቆመንም መንግስት ለሲቪል ማህበራት፣ ለነፃ ፕሬስ እና ለእኛም የበለጠ በር እንዲከፍትልን እንጠይቃለን። በዘገባ ውስጥ የሰብአዊ መብት ኮሚሽን ከ ስድስት መቶ በላይ ሰዎች ህይወታቸውን እንዳጡ የተወሰደውም እርምጃ ተመጣጣኝ መሆኑን ጠቅሷል። እንደ ሰብአዊ መብት ኮሚሽነር በተቃውሞ ወቅት መንግስት የወሰደውን እርምጃና በዘገባው የቀረበውን እንዴት ይመለከቱታል? እስካሁን ዘገባውን አላነበብኩም፣ ግን ቁጥሩን ማየት ችያለሁ። ቁጥሩ የሚያመለክተውም እውነተኛ ቅሬታ፣ እውነተኛ ቁጣ በህብረተሰቡ በኩል እንደነበረ እና ነገሮችም በትክክለኛው መንገድ እንዳለደ ነው። እርግጥ ነው መጀመሪያ እኛም ዘገባውን ማንበብ አለብን። በቀጥታ ተሳታፊ የነበሩ ሰዎችንና ቤተሰ ቤተሰቦችን እንድናገኝና እንድናነጋግር ፍቃድ እንዲሰጠን እንጠይቃለን። ከዛም የራሳችንን ምርመራና ትንታኔ እናደርጋለን። እናም ለዚህም መንግስት ፍቃዱን ይሰጡልናል የሚል ተስፋ አለኝ። ኮሚሽነር ሁሴን ጊዜውን ወስደው ለሰጡን ቃለ ምልልስ ከልብ አመሰግናለሁ።